ይህ የአሜሪካ ድምፅ ነው። በ 19 በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። በኢትዮጵያ የብዙሀን መገናኛዎች በህትመት ዋጋና በሳተላይት ክፍያ መናር የተነሳ እየተዘጉ ናቸው ተባለ። በዚህ ዙሪያ ጉዳዩ የሚመለከታቸውን አካላት በማነጋገር የተሰናዳ ዘገባ ይዘናል። የጉበት ንቅለ ተከላን በኢትዮጵያ የማስጀመር እንቅስቃሴ ሌላው የምሽቱ ቅንብራችን ትኩረት ይሆናል። ከዩናይትድ ስቴትስ ይህንን ጥረት ለማስጀመር ሊረዱ የተጓዙ ትውልድ ኢትዮጵያዊት ሐኪም አነጋግረናል። ጤና ይስጥልን እንደምናምሽታችኋል። የተከበራችሁ አድማጮቻችን የዕለተ ቅዳሜ መጋቢት 14 2016 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጆ ይታየ ነኝ። ፕሮግራሙን ንጉሶ ታምሬ ይመራል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። በሁለተኛው የዝግጅታችን አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በመርከብ ጠለፋ ወንጀል የተጠረጠሩ ሰላሳ አምስት ሶማሊያውያን በህንድ ፍርድ ቤት ሊቀርቡ ነው። ተጠርጣሪዎቹ የተያዙት የባህር ላይ ኮማንዶዎች የጠለፋ አደጋ የደረሰበትን የጭነት መርከብ መልሰው ከተቆጣጠሩና በርካታ ታጋቾችን ካዳኑ በኋላ ነው። መርከቧን የማዳኑን ዘመቻ የመራው የህንድ ባህር ኃይል ባወጣው መግለጫ በጠለፋ ወንጀል የተጠረጠሩት ግለሰቦች ቅዳሜ ዕለት ለፖሊስ ተላልፈው መሰጠታቸውንም አስታውቋል። በህንድ ጸረ የባህር ላይ ውንብድና ህግ መሰረት ዘራፊዎቹ ሰው በመግደል ወይም የመግደል ሙከራ ጥፋተኛ ሆነው ከተገኙ የሞት ፍርድ የሚፈረድባቸው ሲሆን በባህር ላይ ዘረፋ ወንጀል ደግሞ የዕድሜ ልክ ስርዓት ይጠብቃቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በግብፅና በጋዛ ሰርጥ መካከል የሚገኘውን ድንበር ለመጎብኘት ዛሬ ግብፅ ገብተዋል። ዋና ጸሐፊው ጉብኝቱን የሚያካሂዱት እስራኤል ያለ ዩናይትድ ስቴትስ ድጋፍም ቢሆን ከሐማስ ጋር ለመዋጋት ወታደሮቿን በድንበሩ አቅራቢያ ወደሚገኘው ራፋ ከተማ እንደምትልክ ባስታወቀችበት ወቅት ነው። እስራኤል ያቀደችው ጥቃት ብዙ ሰላማዊ ዜጎችን እንደሚጎዳ እና በጋዛ ሰርጥ ያለውን ሰብአዊ ቀውስ እንደሚያባብስ ማስጠንቀቂያ ቢሰጥም የእስራኤል ጠቅላይ ሚኒስትር ቤንያምን ኔትናሁ በጥቃቱ ወደፊት እንደሚገፉበት አስታውቀዋል። ኔታንያሁ በእስራኤል ጉብኝት ካደረጉት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር አርብ ዕለት በነበራቸው ንግግር ይህንን በዩናይትድ ስቴትስ ድጋፍ እንደማደርገው ተስፋ አደርጋለሁ። ማድረግ ካለብን ግን ብቻችንንም ቢሆን እናደርገዋለን ብለዋቸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፋጣኝ የተኩስ ማቆም እንዲደረግ አርብ ዕለት ያቀረበውን አዲስ እቅድ የአረብ መንግስታት ደካማ ነው ሲሉ ቅሬታ በማሰማታቸው ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። በሩሲያ ዋና ከተማ ሞስኮ በተዘጋጀው የሙዚቃ ድግስ ላይ በተፈጸመውና እስላማዊ መንግስት ኃላፊነቱን በወሰደበት ጥቃት የሞቱት ሰዎች ቁጥር 115 የደረሰ ሲሆን ሩሲያ ከጥቃቱ ጋር በተያያዘ አራት ታጣቂዎችን ጨምሮ በድምሩ አስራ አንድ ሰዎች ማሰሯን አስታውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጥቃቱ ላይ እስካሁን በይፋ አስተያየት አልሰጡም። ሞስኮ በእስላማዊ መንግስት ኃላፊነት መውሰድ ዙሪያም ምንም ያላለች ሲሆን አንዳንድ የህግ አውጪዎች ግን ዩክሬን ከጥቃቱ ጋር ግንኙነት ሊኖራት እንደሚችል ጠቁመዋል። ማንነታቸውን የሚደብቅ ጭንብል ያጠለቁ ታጣቂዎች በሞስኮ ሰሜናዊ ክራንስናጎርስክ አካባቢ በሚገኘው የኩርኩስ ከተማ አዳራሽ ውስጥ እየተካሄደ በነበረ የሙዚቃ ድግስ ላይ ጥቃት የከፈቱት አርብ ምሽት ሲሆን በሩሲያ ቢያንስ ባለፉት አስር ዓመታት ውስጥ ያልታየ ከፍተኛ ጥቃት መሆኑ ተገልጿል። ጥቃት አድራሾቹ ወደ ሩሲያ እና ዩክሬን ድንበር መሸሻቸውን ያስታወቀው የሩሲያ የደህንነት አገልግሎት ኤፍኤስቢ፣ ሀገር ውስጥም የሚያስፈልጋቸው ግንኙነት እንዳላቸው አመልክቷል። የሩሲያ የፓርላማ አባል የሆኑት አንድሬ ካርታፓሎቭ የዚህ ጥቃት ፍላጎት ያላቸው ምናልባት ዩክሬንና ደጋፊዎቿ ሊሆኑ ይችላሉ፣ ይህን ሀሳብ ውድቅ ልናደርገው አንችልም ብለዋል። የሩሲያ ባለስልጣናት ድርጊቱ የሽብር ጥቃት ነው ቢሉም እስላማዊ መንግስት በወሰደው ኃላፊነት ላይ ግን እስካሁን አስተያየት ከመስጠት ተቆጥበዋል። በመጨረሻም የዩናይትድ ስቴትስ ጦር አርብ ዕለት የየመን ሁቲዎች የሚጠቀሙበትን ሶስት የምድር ውስጥ ማከማቻ መምታቱን አስታወቀ። በኢራን የሚደገፉት አማጽያን በባህር ላይ በሚጓዙ መርከቦች ላይ ጥቃት ማድረሳቸውን እንደቀጠሉ ናቸው። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የዩናይትድ ስቴትስ ኃይሎች በኢራን የሚደገፉ የሁቲ አሸባሪዎች ቁጥጥር ስር ባሉ የየመን አካባቢዎች የሚገኙ ሶስት የምድር ውስጥ ማከማቻ ስፍራዎች ላይ ራስን የመከላከል ዘመቻ ጥቃት መፈጸሙን ገልጿል። በተጨማሪም አርብ ዕለት በተካሄደው ዘመቻ አራት ሰው አልባ አውሮፕላኖችን በተሳካ ሁኔታ ማውደሙንና ሁቲዎች ወደ ቀይ ባህር የተኮሱትን አራት ጸረ መርከብ ተወንጫፊ ሚሳይል መመከቱን አስታውቋል። የሁቲ አማጽያን በጋዛ ለሚገኙ ፍልስጤማውያን አጋርነታቸውን ለማሳየት የእስራኤል፣ እንግሊዝ፣ አሜሪካ ንብረት የሆኑ መርከቦችንና ወደ እስራኤል ወደብ የሚያቀኑ መርከቦችን ኢላማ እንደሚያደርጉ አስታውቀዋል። ጥቃቶቹ በቀይ ባህር ለሚጓዙ መርከቦች የሚደረገውን የመድን ዋስትና ወጪ እንዲጨምር ያደረገ ሲሆን በርካታ የመርከብ ኩባንያዎች መንገዳቸውን በመቀየር በደቡባዊ የአፍሪካ ክፍል ዙሪያ ጥምጥም ለመጓዝ ተገደዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። የዓለም ዜናዎቹን አድምጠን ተመልሰናል። በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ልታዳምጡ ትችላላችሁ። አብራችሁን እንድታመሹ በድጋሚ ልጋብዝ። አሁን ወደ ቀዳሚው ቅንብር እንዘልቃለን። በኢትዮጵያ እየጨመረ በቀጠለው የህትመት ዋጋና የሳተላይት ክፍያ ምክንያት የብዙሀን መገናኛ ተቋማት ችግር ላይ እንደወደቁ ተገልጿል። የኢትዮጵያ የመገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በዋጋ ንረቱ ምክንያት ሥራቸውን አቁመው ከገበያ የወጡ የብዙሀን መገናኛዎች መኖራቸውን አስታውቀዋል። የአሜሪካ ድምፅ ያነጋገራቸው የህትመት ብዙሀን መገናኛ ባለቤቶችም በህትመት ዋጋ መናር የተነሳ ስራ ማቆማቸውን ገልጸዋል። የኢትዮጵያ ብዙሀን መገናኛ ምክር ቤት በቅርቡ ባካሄደው ጉባኤ ዘርፉን ስለገጠሙት ፈተናዎች መወያየቱን ያነሱት አቶ ታምራት መንግስት ለችግሩ ትኩረት እንዲሰጥ ጠይቀዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዘዋል። ላለፉት ዓመታት በአዲስ አበባና በዋና ዋና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሐን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሐበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል። ከስምንት ዓመተ ምህረት ጀምሮ ምስካለልበት ከሁለት ሺ አስራ ስድስት ዓመተ ምህረት ድረስ ነው፣ በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያያዘ ስጋት አልነበረንም። ሁለት ሺ አስር እንደዚህ ለውጡ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሄቱን ጽፈን አዘጋጅተን በፒዲኤፍ ፎርማት አዘጋጅተን ነው እንግዲህ የምናሳትመው እና አዘጋጅተን ማተሚያ ቤት ልንልከው ስንል ቆየ። ዛሬውን ዋጋ እናቀው ማንድ የምስራላችሁ ይሉናል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው ሁለተኛ ደግሞ ጭማሪ እናደርግ ነበረ። አስር ብር ነበር የዛን ጊዜ የነበረው አሁን መጨረሻ ስናቀው ሃምሳ ብር ሆኖ የሚያቆም ነው እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን ሳምንታዊ የነበረውን በኋላ በአስራ አምስት ቀን አደረግን እየከበደን ሲመጣ ማለት ነው። ከአስራ አምስት ቀንም ማለፍና ደግሞ በዚህ በሀያ ቀንና በወር ወደ ማድረግ ደረጃ ሄድን። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም፣ የነጥመት አቁመናል። ለብዙዎች ልሳን ጭምር ስለሆነ የሆነው እነዛ የእነዛ ሰዎች ድምፅ ድምፅ አልባ ነው የሆኑት። የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው። ስንጀምር ናበት ከነበረው ወደ አምስት መቶ ስልሳ ፐርሰንት ዋጋ ጭማሪ ነው ይበጠላል። ከአራት ዓመት በኋላ ነው ያቆም ነው። ለምሳሌ ስንጀምር ስድስት ብር ከሰላሳ ዘጠኝ ሳንቲም አካባቢ ስድስት ብር ከሃምሳ በታች ነው አንዱ ጋዜጣ ስናሳትመ የነበረው። ብርሃንና ሰላም ፋይናልኛ አዲስ ማለዳን ህትመቱን ለማቋረጥ ስንመልስም አዲስ ማለዳ ሰላሳ አምስት ብር በላይ ነበር ይታተም የነበረው። እኛ ግን ለአንባቢ የምናቀርብበት ዋጋ አስር ብር ነው። የአከፋፋዮችና ቸርቻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር ሰባት ብር ከሃምሳ ነው ይመጣ የነበረው፣ ግን ብዙ እርቀት ሚስደን አልቻለም የአዲስ ማለዳም ለማቆም ተገደናል ማለት ነው። የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህትመት ብዙኃን መገናኛዎች ችግር ላይ መውደቃቸውን ይናገራሉ። የህትመት መገናኛ ብዙኃኑ ኦልሞስት አሁን የጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙኃን ከግማሽ በላይ የሚሆኑት የሚያትሙ አይደሉም አሁን በቀጥታ በህትመት ጋዜጣና መጽሔት ያሳትሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም ሶስት አራት በላይ አይሆኑም፣ እኛ ጋር አባል ሆኖም እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድን ነው? ዋናነት እንግዲህ የህትመት ዋጋ እየናረ ነው፣ እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢ ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ውድነት አንጻር ገዢዎች ብዙ አይኖሩም። በዚህ የተነሳ ኮፒው ይቀንሳል እና የሚያዋጣ አይነት የቢዝነስ ዘርፍ አይደለም። ይኸው ችግር ለበርካታ ብዙሀን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ። እኔ ላለፉት ሀያ ሁለት ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት። ቀደም ሲል በየሳምንቱ በየአስራ አምስት ቀኑ ይታተም ነበረ የኛ ቁም ነገር መጽሔት አሁን በየሳምንቱ በየአስራ አምስት ቀኑ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እርግጥ እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች፣ የግል ድርጅቶች በሚሰጡን ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሔቱ ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድን ነው? በዚህ ወር ያሳተምክበት ሂሳብ በሚቀጥለው ወር አታሳትምበትም እና የሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር ላይወጣ ይችላል። አቶ አማኒሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ አስራ ዘጠኝ ወረርሽኝ፣ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወኩ ማስታወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሪ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል። በበይነ መረብ የሚሰራጩ የብዙሃን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማኒሁን ይናገራል። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አብዮት ልናስቆሙ የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር አቶ ቴዎድሮስ ካሳው ግን ሁለቱም ተጣጥመው መሄድ እንደሚችሉ ይናገራል። አንዳንዶች የሚያነሱት ሀሳብ አለ። ዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው የማስበው። ምክንያቱም በዲጂታል ጉዳይ ከተነሳ እየሰለጠነው ዓለምም ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው። ግን ዲጂታሉም ህትመቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነው ዓለም። የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሃን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይ ናቸው። እኛ እንደ ፈተና የምናነሳው ነገር ምንድን ነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ስርዓት ደንብና ስነምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጥሱ ሰዎች ያሉበት ከመሆኑ ጋር ተያይዞ የሚተላለፉት መረጃዎች ምን ያህል ተአማኒ ናቸው? ምን ያህል ወቅታዊ ናቸው? ሚዛናዊ ናቸው? የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ ሐሰተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልእክቶች ሲተላለፉ ይታያል። እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደግሞ አክብሮ የመስራትና የጋዜጠኝነት ስነምግባርን የመከተል ጉዳይ ነው። ችግር ላይ የወደቁት የህትመት ብዙሀን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ። ይህም ከሳተላይት ክፍያ ጋራ እንደሚያያዝ ጠቁመዋል። መደበኛ የለት ለት ስራቸውን አከናውነው ለሰራተኞች ደግሞ የቤት ኪራይ፣ የስራ ማስኬዲያ እሱን ሁሉን ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሪ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሱ፣ አብሮ የቴሌቪዥኑ ኳሊቲ ይቀንሳል። ከኤችዲ ወደ ኤስዲ ይቀየራል። የኢትዮጵያ መገናኛ ብዙሃን ምክር ቤት ባለፈው የካቲት ሀያ ስምንት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት በአዲስ አበባ ባካሄደው አመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስተው መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል። የህትመት መገናኛ ብዙሃኑን ለመመለስ የህትመት ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ ምክንያቱም ያሉት የመገናኛ ብዙሀን የህትመት መገናኛ ብዙሀን ቁጥራቸው ብዙ የሚባል አይደለም። ለእነሱ የሚታተመው ነገር ላይ የወረቀቱ ዋጋ ቅናሽ ቢደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይሄንን ለሚመለከታቸው የመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሀን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል፣ እና ምናልባት የቫቱንም ከህትመት መገናኛ ብዙሀን ላይ ለማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሀን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል፣ አንዳንዶቹ ከአየር ላይ ሳተላይት ወርደዋል፣ ከስራውም መራሳቸውን ያገለሉ መገናኛ ብዙሀን ስላሉ እንደው ይሄንን ወደ መደበኛው ስራ መመለስ የሚቻልበትን እድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን። በብዙሃን መገናኛዎች መሰረተ ህልውና ላይ የተጋረጠው ይህ ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሐሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ስለ ዘገባው እናመሰግናለን። የጉበት ንቅለ ተከላ ሕክምና ጥረት በኢትዮጵያ የቀጣዩ ዘገባ ርዕስ ነው። ኢትዮጵያ ባሏት ሄፓታይተስ ቢና ሄፓታይተስ ሲ በሚባሉት የጉበት በሽታ አይነቶች ተጠቂዎች ብዛት ከሰሐራ በስተደቡብ ካሉ የአፍሪካ ሀገሮች በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሃዝ ለመሸከም የሚያስችል የጤና ስርዓትም ሆነ የላቀ ሕክምና የላትም። ለዚህ ችግር መፍትሄ ለማምጣት ትውልድ ኢትዮጵያዊቱ ዶክተር ቅድስት ኪዳኔ ይማም በሰሜን ካሊፎርኒያ ያሉ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን መስጠት የሚያስችል የህክምና ክፍል ለማቋቋም የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። ኤደን ገረመው ዶክተር ቅድስትንና የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ባልደረባን አነጋግራ ተከታዩን አሰናድታለች። የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ይማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ አስር ዓመት ሆኗቸዋል። የጉበት ዶክተር ከሆንኩ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተውኛለንበት ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል ፓንደሚኩ እና ያው ኮቪድ ናይንቲን ከመጣ በኋላ ትንሽ አስቸግሮን ነበር ያው ለመሄድ የጉበት ትራንስፕላንቶሪ የጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ አስር ዓመት ሆኖናል ይሄንን ስናስብ ስናበስል ፕላን ስናደረግ ማለት ነው ያው ከጤና ጥበቃ ጋር ትብብር አለበት ከጳውሎስ ካሉ ዶክተሮች ጋም ትብብር አለበት ስራው እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን፣ እንደዚሁ ቲም ከእኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው። ሄደው ኢንተርናሽናል እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱም በመጠቀም ከነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ ይሄድ ነው ጃንዋሪ ላይ ዶክተር ቅድስት አብረዋቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል። ይሄንበት ዓላማ ሁለት ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ እውነት ይሆናል ወይ ተመልሰን እንሄዳለን፣ አብረን ሰርተን እዛ እንደርሳለን ወይ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሮች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል፣ ዶኔት የሚደረጉ ። አራተኛ ደግሞ ነርሶችን ትሬን አድርገናል፣ የኦፕሬሽን ሩም ነርሶችን የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው፣ እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰሳድገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ተራምደን እዛ እንደርሳለን። ኢትዮጵያ ሄፓታይተስ ቢና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሀራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሀሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው። እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽነል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ ዘጠኝ ነጥብ አራት ፐርሰንት፣ ሄፓታይትስ ሲ ወደ ሶስት ነጥብ ሰባት ፐርሰንት ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በመቶ ሀያ ሚሊየን ብታባዥ በጣም በርከት ያለ ሰው ሄፓታይትስ ቢ ሲ ተጠቂ ነው ማለት ነው። ሄፓታይትስ ቢ ሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበር። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለ ሬጅስትሪ መሰረት የኛ ሀምሳ ፐርሰንት ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖረው ሀምሳ ፐርሰንት ግን ሄፓታይቲስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡት አካል ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው። ዶክተር ውለታው በአሁኑ ሰዓት በዶክተር ቅድስ ቲማም በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ 350 ዶላር የሚያወጣ የህክምና መሳሪያ ድጋፍ መቀበሉንም ተናግረዋል። ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራ ናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጸረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን ነው የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጥቶ በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበረ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ ሰላሳ አምስት ሺህ ዩኤስዲ አካባቢ የሚያወጣ እንትን ነው እሱን ይዘውልን መጥተው ነበር እና ይሄ አሁን እኛም እየሰራንበት ነው። ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የህክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከአርባ ኮንቴነሮች በላይ የህክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ በ ለማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ። እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዚ ያሉትም ዶክተሮች አክቲቭሊ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። የሀሳብ የኔክስት ስቴፑ ሰምር ላይ የሁለት ሺ ሀያ አራት በፈረንጅ ሰምር ላይ ጳውሎስ የተለያዩ ዶክተሮችን ያው የልብ የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሪቨር ዶክተር እንደኔ የሊቨር ሰርጅን አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ። እና የተለያዩ መልታይ ዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮልና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው። የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ፣ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረው እና የገቢ ምንጭ የሚሆን ይላሉ። በቅርብ እንኳ እኔም አውቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ አምስት ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ኢሚዲት ሪ ኦፕሬቲቭ ይቺ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል ሁለት ሚሊዮን ብር ከአንድ ነጥብ አምስት ከሁለት ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋንሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱሰርዱን እንቆጥብላቸዋለን ማለት ነው ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል። ዶክተር ቅድስት ኪዳኔ ማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የህክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዝግጅቷ እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በድጋሚ ለማስታወስ ስርጭታችንን በአጭር ሞገድ መስመሮች በ19 በ25 እና በ31 ሜትር ባንዶች በኢትዮሳት ደግሞ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በቀጥታ ልታዳምጡ ትችላላችሁ። በዌብሳይታችን ደግሞ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም ታገኙናላችሁ። አሁን በየሳምንቱ ቅዳሜ እንግዶ ወልዴ የሚያዘጋጀው የሙዚቃ ቃና ይቀርባል። መልካም ጊዜ። ጤና ስጥልኝ። እንደምን አመሻችው። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎችን ምራርጨው ለእናንተ የማደርሰውና እስከ አራት ሰዓት አብሬያቸው የምቆየው እንግዲ ወል ነኝ። learning to fly ከጅምሩ የጊታሩ ድምፅ ቀልብ የሚስበው ይህ ሙዚቃ ቶም ፔቲ እና ሄርት ብሬከርስ በተሰኘ የሙዚቃ ቡድን ከ30 ዓመታት በፊት የተቀነቀነ ነው። አንድ አውሮፕላን አብራሪ ማብረሩ ቀላል ነው፣ ከባዱ ሥራ ግን አውሮፕላኑን ማሳረፍ ነው ሲል መስማታቸውን ተከትሎ ሁለቱ የባንዱ አባላት የዘፈኑን ግጥም ጽፈዋል፣ ከዕለት ተዕለት ሕይወት ፈተና ጋር እንዲገናኝ አድርገው ተርከውታል። ለርኒንግ ለርኒንግ ቱ ፍላይ በታምፔቲ እና ሄርት ብሬከርስ በተሰኘው ባንድ ነበር። የሙዚቃ ቃና ይቀጥላል። መታ መታ የምትለው ተአምር ግዛው ነች። ምኑ አይሆን የመታው? I until I hung will I'm a.

የሬጌው ንጉሥ ባብ ማርሊ ነው። ሦስት ትንሽ ወፎች በማለዳ ደጃፌ ላይ ያየው፣ ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል። ትሪ ሊትል በርድስ ባብ ማርሊ ነበር። ባብ ማርሊ ዋን ላቭ በሚል በሕይወቱና በስራው ላይ የሚያጠነጥነው ፊልም ባለፈው ወር ተለቋል። እስካሁን በአሜሪካ ብቻ በፊልም ቤቶች 93.8 ሚሊዮን ዶላር ሲያገኝ፣ በመላው ዓለም ደግሞ 169.6 ሚሊዮን ዶላር ገቢ አድርገዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እንግዲ ወሌነኝ እስከ አራት ሰዓት አብራችን ልትቆዩ ጋብዛለሁ we <laughs> ማይክል ጃክሰን የተጫወተው ነው የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንደ አውሮፓን አቆጣጠር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው ሚፊል በማይክል ጃክሰን እና በብሪትኒ ስፔርስ ነበር። ቀደም ብዬ እንደጠቀስኩት ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመት ምክንያት የማድረግ ነው። ውድ ትኬቶች ከተሸጡበት የሙዚቃ ኮንሰርቶች አንዱ ሆኗል። ከፍተኛው የትኬት ዋጋ 10ሺህ ዶላር ነበር። ነገር ግን ማይክል ባለበት አዳራሽ ራት መብላትን እና በማይክል የተፈረመ አልበምን ማግኘት ይጨምር ነበር። የሚያዋጣ ይመስለኛል። ከዚህ ታሪካዊ ኮንሰርት ስምንት ዓመታት በኋላ በእንዳረፋን አቆጣጠር 2009 የፖፑ ንጉስ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል። የሙዚቃ ቀና ይቀጥላል። በመዋደዳችን ቴድሮስ ታደሰ ለመዋደዳችን ስንቱን ችግር አየ ለፍቅር Yeah, <laughs> baby.

ቴድሮስ ታደሰን አመስግነን ባላቢል በመባል የሚታወቅና በሦስት ሱዳናውያን እህትማማቾች የተመሠረተ የሙዚቃ ቡድን ነው። አማል ታልሳም፣ አድያ ታልሳም እና ሀያት ታልሳም ይባላሉ። በእንደ አውሮፓውያን አቆጣጠር 1971 የተቋቋመው ይህ ቡድን በሱዳን ለቀጣዮቹ 20 ዓመታት ተወዳጅ ሆነ ቆይተዋል። አገሪቱ የሼሪያ ሕግን ጠበቅ ስታደርግ ሦስቱ እህትማማቾች ወደ አሜሪካ ሸሽተዋል። አሁንም በዚሁ ይገኛሉ። የተወሰኑ ኮንሰርቶችንም አቅርበው ነበር። ዘፈኑ በአንድ ወቅት በኢትዮጵያ ሬዲዮ በብዛት ይሰማ ነበር። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥሮ እናያዝ። እንግዲህ ወሌ ነኝ። ሰላም። ድምፅ ራዲዮ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ ሁድ ከምሽቱ 3 ሰዓት ላይ እስከምንገናኝ ከፕሮዲሰሩ ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂት ታየነኝ በሰላም ደሩ